ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐምሌ 7 2015 ዓ ም ስርጭታችን ጀመረ። ¶¶ በሰሜን ወሎ ቆቦ ከተማ አካባቢ ከመንግሥት የጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ ሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል። ታጣቂዎች አሉ እነሱ ዝሮ ከዛም ታጣቂ ነው የለንም ብለው ያው እንግዲህ እዛ አካባቢ ላይ ተነሱ። ግን ከካራይላ ጀምረ እስከ አሚድ ውሃ ጎብዬ ድረስ የነበረው ነው ውጊያው። እንግዲህ የቆቦ ከተማ ነዋሪዎች መካከል አንደኛውን ምስክርነት ነው ቀደም ብለን የሰማነው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ዛሬ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ጤና ስጥልኝ አጥማጮቻችን እንዲሁም ተመልካቾቻችን። በቅንብሩ አብራኝ የምታመሸው ደግሞ ብርሃን ኃይሉናት። ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭሩ የዓለም ዜናዎችን እናሰማችኋለን። አሉላ ከበድ ይቀጥላል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። የፕሬዚዳንት ኢሳያስ የኢትዮጵያ ጉብኝት። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የትግራይ ጦርነት ከተቀሰቀሰ በኋላ የመጀመሪያቸው ለሆነ ጉብኝት ወደ ኢትዮጵያ እንደሚጓዙ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ አቶ ሬድዋን ሁሴን አስታወቁ። በሌላ ዜና የኤርትራው መሪ ከትላንት በስቲያ አረቡ ካይሮ ላይ ከሱዳን መሪዎች ጉባኤ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸው ተገልጠዋል። የአፍሪካ የሲቪል ማኅበረሰብ ድርጅቶች ጥምረት በያዝነው ሳምንት ባወጣው መግለጫ የኤርትራ ወታደሮች ከትግራይ ያለመውጣታቸው የፕሪቶሪያው የሰላም ስምምነት በተሳካ ሁኔታ እንዳይተገበር እንቅፋት ከሆኑ ምክንያቶች ውስጥ አንዱ ነው ማለቱን መዘገባችንም ይታወሳል። በኬንያ አልሻባብ ጥቃት ፈጸመ። በሰሜን ምስራቅ ኬንያ በአልሻባብ ሳይፈጸም አይቀርም በተባለ ጥቃት ሁለት ፖሊሶችና አንድ መምህር ተገድለዋል ሲሉ ባለሥልጣናት አስታወቁ። የአሜሪካ ድምፁ አህመድ ሁሴን ከአካባቢው ያደረሰንን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል። ባብ ነውጠኞች ዛሬ ማለዳ አንድ የፖሊስ መደብን አጥቅተው ሁለት ፖሊሶችንና አንድ መምህርን መግደላቸውን የጸጥታ ባለሥልጣናት አስታውቀዋል። ነውጠኞቹ አንድ የፖሊስ መኪናን ሲወስዱ ሁለት የመገናኛ አንቴናዎችን አውድመዋል። የጸጥታ ባለሥልጣናት ለቪኦኤ አስተያየት ከመስጠት ተቆጥበዋል። ነገር ግን ጥቃቱ በደረሰበትና ማንዴራ በተባለው የምርጫ ክልል የሸንጎ አባል የሆኑት አብዱል ሃሮ ጥቃቱ መፈጸሙን አረጋግጠዋል። I can confirm last night there was a terror attack in my constituency. በእኔ የምርጫ ክልል ዋርጋዱድ በሚባል ስፍራ በትናንትናው ምሽት የሽብር ጥቃት ተፈጽሟል። የደረሰ የተወሰነ ጉዳትም አለ። በተጨማሪም ጥቂት ኪሎ ሜትር ራቅ ብሎ አይረሱኪ በሚባል ስፍራ ሌላ ጥቃት ተፈጽመዋል። ኤልዋክ ላይ ደግሞ የፍተሻ ጥቃት አድርገዋል። ጥቃቱ የተፈጸመው የኬንያ የመከላከያ ሚኒስትር ኤደን ዱዋሌ ከአካባቢው የጸጥታ ኃላፊዎችና ነዋሪዎች ጋር ለመምከር ስፍራውን በመጎብኘት ላይ ባሉበት ወቅት ነው። ደዋሌ ለአካባቢው ነዋሪዎች ሲናገሩ ይህን ብለዋል። በድንበር አካባቢ የሚገኘውን አልሸባብን እንዋጋለን። ውጊያውን እዚያው እነርሱ ያሉበት ሶማሊያ እንወስደዋለን። ምክንያቱም ኬንያ በአፍሪካ አገሮች መረጋጋትን የመፍጠር ሞራል ኃላፊነት አለባት። ባለፈው ሳምንት የኬንያ ወታደሮች በአልሻባብነት የተጠረጠሩ 23 ነውጠኞችን ገድለዋል። በውጊያው ስድስት የኬንያ ወታደሮችም ሞተዋል። ኬንያ ከአስርት ዓመታት በላይ ተዘግቶ የቆየውን ከሶማሊያ ጋር ያላትን ድንበር እንደምትከፍት አስታውቃ ነበር። የነውጠኞቹ ጥቃት እየጨመረ በመምጣቱ ግን ዕቅዱን ላልተወሰነ ጊዜ አስተላልፈዋለች። እንግዲህ ወልዴን አመሰግናለሁ። የባይደን አስተዳደር የቻይና የኢንተርኔት ጥለፋ አሳስቦኛል አለ። በቅርቡ በዩናይት ስቴትስ የፌዴራል መስሪያ ቤቶች ድረገጾች ላይ ያነጣጠረው የቻይና የኢንተርኔት ጥለፋ ጥቃት እንዳሳሰበው የባይደን አስተዳደር አስታውቋል። ሆኖም የግንኙነት መስመሮችን ክፍት አድርገን እንቆያለን ሲሉ የብሔራዊ ደህንነት ምክር ቤት የስትራቴጂያዊ ግንኙነቶች አስተባባሪ ጆን ኪርቢ ትላንት ሐሙስ ከአሜሪካ ድምጽ የዋይት ሀውስ ዘጋቢ ጋር ባደረጉት ቃለ ምልልስ ተናግረዋል። በሌላ የሩሲያ ነክ ዜና በኒውክሌር ኃይል የሚንቀሳቀሱ የሩሲያ ባህር ሰርጓጅ መርከቦች ጉዳይ የብሪታንያ መከላከያ ሚኒስቴር በዛሬው ዕለት ዩክሬንን አስመልክቶ ባወጣው ዘገባ ሩሲያ የፊታችን ሐምሌ 23 2015 ዓ ም በሴንት ፒተርስበርግ በሚከናወነው የባህር ኃይል መርከቦች ግንገማ ትዕይንት ላይ በኒውክሌር ኃይል የሚንቀሳቀሱት የባህር ሰርጓጅ መርከቦች እንደማይሳተፉ በቅርቡ ማስታወቋ በዋናነት ከጥገና ጋር የተያያዙና ሌሎች ስጋቶች በመኖራቸው ነው አለ። የሩሲያ ባህር ኃይል ቀን ከተ በተመሰረተበት ቀን እንደ አውሮፓያን የዘመን አቆጣጠር ከ217 ዓ ም አንስቶ በኒውክሊየር ኃይል የሚንቀሳቀሱ የባህር ሰጓጅ መርከቦች ያልተሳተፉበት ስነ ስርዓት ሲከናወን የአሁኑ የመጀመሪያው ጊዜ መሆኑን ያመለከተው የሚኒስትር መስሪያ ቤቱ መግለጫ፣ ቫግነር ግሩፕ ግልጽ የአመፃ ተቃውሞ ሙከራ ካደረገ በኋላ የውስጥ ደህንነቶች ስጋት ሊፈጠሩ በሚችሉበት ተጨባጭ ሁኔታ ለውሳኔው አስተዋጽኦ ሳያደርግ አልቀረም ብለዋል። በሌላ ዜና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ትላንት ሐሙስ ባሰሙት ንግግር መሰንበቻውን የተደረሱት የቪሊኒየስ ስምምነቶች ወደ ተጨባጭ ውጤት እንደሚሸጋገሩ ያላቸውን ተስፋ ገልጠዋል። አሁን የዩክሬን ምክር ቤት አለን ያሉት ዜሌንስኪ የኔቶና ዩክሬን ምክር ቤት ይህን እቅድም ትርጉም አዘል በሆነ መልኩ ይሰራዋል ብለዋል። ለአጋሮቻችን የሚቀርብ የእቅድ ሰነድ እያዘጋጀን የጦር መሳሪያዎችና የአቪዬሽንን የሚመለከቱ አዳዲስ ስምምነቶች ላይም ደርሰናል፣ በማጠናቀቅ ላይም እንገኛለን ያሉት ፕሬዚዳንቱ ወደ አፍሪቃ ዜናዎች ስንመለስ በደቡብ አፍሪቃ ህገ መንግስታዊ ፍርድ ቤት የቀድሞ ፕሬዚዳንት ጃኮብ ዙማ በጤና እክል የተነሳ ከእስር እንዲለቀቁ መደረጉ ህገ ወጥ ነው አለ። እንደ አውሮፓያኒዝምን የዘመን አቆጣጠር በ2021 ዓ ም ዙማ ችሎት በመዳፈር ወንጀል በተበየነባቸው የ15 ወራት እስር ጊዜያቸውን በጀመሩ ከ8 ሳምንታት ባነሰ ጊዜ ውስጥ ከእስር እንዲለቀቁ መደረጋቸው ይታወቃል። ያም ብያኔ በስልጣን ላይ ባሉበት ወቅት የተካሄደ የጸረ ሙሰና ምርመራ አስመልክቶ ፍርድ ቤት ቀርበው ቃላቸውን ለመስጠት ያለመፍቀዳቸውን የተከተለ ነበር። በጤና መታወቅ የተነሳ በሚል ለዙማ የተሰጠው የእስር ከመፈታት ውሳኔ የቀድሞ ፕሬዚዳንት ወዳጅ በሆኑት የማረሚያ ቤቶች አገልግሎቱ አርተር ፍሬዘር የተመራ ነበር። በአንጻሩ የትላንቱ የፍርድ ቤቱ ብይን ተከትሎ ዙማ ወደ እስራቸው ይመለሱ እንደው ወዲያውኑ ግልጽ አልሆነም። ከአሁን ቀደም በዙማ እስር ሳቢያ በተቀሰቀሰ ሁከት ከ300 በላይ ሰዎች ለህልፈት መዳረጋቸው የሚታወቅ ነው። የካናሪ ደሴቶችን ማቋረጥ ወደ አውሮፓ የሚያቀኑ የአፍሪቃ ፍልሰተኞች አዲስ ነገር ግን አደገኛ የጉዞ አማራጭ ይዘዋል ተባለ። ቁጥራቸው የበዛ የአፍሪቃውያን ስደተኞች ወደ አውሮፓ በሚያደርጉት ፍልሰት ጉዞ የሜዲትራኒያን ባህር በሚያቋርጡበት ወቅት ከሚገጥማቸው ያነሰ ክትትል ወዳለበትና ነገር ግን በጣም አደገኛ መሆናቸው ወደሚነገርላቸው የስፔኑ ካናሪስ ደሴቶች እያቀኑ መሆናቸው ተዘግበዋል። በአፍሪካ ምዕራባዊ ባህር ዳርቻ የሚገኙት ደሴቶች ኃይለኛ የውቅያኖስ ማዕበል በጉዟቸው ላይ ተጨማሪ አደጋ እንደሚደቅንም ተገልጧል። ይህ በእንዲህ እንዳለ በቅርቡ ከሴኔጋል ተነስተው ወደ ካናሪስ በመጓዝ ላይ የነበሩ ሶስት ጀልባዎች በገጠማቸው አደጋ አሳፍረዋቸው የነበሩ ቁጥራቸው ከ300 በላይ የሚደርስ ሰዎች ከባህር መስጠማቸውን ኮሚናንዶ ፍሮኔንታስ የተባለ የረድኤት ቡድን ማስታወቁ ይታወሳል። የነፍስ አድን ሰራተኞች የረድኤት ቡድኑ ከአነስተኛይቱ የባህር ጠረፍ ከተማ ካፎንቲን ተነስታ 1700 ኪሎ ሜትሮች የሚገመተውን ረዥም ጉዞ መያያዛን ያመለከተው አዲስ ጀ አዲስ ትንሽ ጀልባ ጨምሮ በጀልባዎቹ ተሳፍረው የነበሩትን ለማግኘት አሁንም ፍለጋውን እንደቀጠሉ ናቸው። ይህ በእንዲህ እንዳለ ፍልሰተኞች አውሮፓ ለመግባት በሚያደርጉት ጉዞ ሌሎች በርካታ ጀልባዎች ከሞሮኮና የይገባኛል ውዝግብ ካልተለየው ከስፔን ደሴቶች አራት መቶ ሀምሳ ኪሎ ሜትሮች ርቀት ላይ ከሚገኘው የምዕራብ ሳሐራ ግዛት በመነሳት አደገኛውን የባህር ጉዞ በማድረግ ላይ መሆናቸው ተዘግበዋል። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት። አሉላን ለዜናዎቹ አመሰግናለሁ። እየተከታተላችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አለያም የጽሁፍ መልእክት ለመተው የምትሹ ካላችሁ ደግሞ በ202 2059 942 የዋትሳፕ መስመራችን ተጠቀሙ። አሁን ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። በሰሜን ወሎ ዞን ቆቦ ከተማ አካባቢ ከመንግስት ጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ የሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል። ስማቸውን መግለጽ ያልፈለጉ የቆቦ ከተማ ነዋሪ ግጭቱ በቆቦ ከተማ አቅራቢያ በሚገኘው ቀመሌ እየተባለ በሚጠራው አካባቢ እንደተቀሰቀሰ ተናግረዋል። የዓመት ባል ሮብ ቀን ስለነበረ ትናንት አሙስ ላይ ሁሉም በየሰፈሩ በሬ በጋራ አርዶ አርዶ እንግዲህ ይህች የሚችለውም እያረደ ያን እየሆነበት ባለበት ሰዓት አስራ አንድ ሰዓት ተኩል ላይ ነው። ሂዶ ዝንቦ ማህበረሰቡ ላይ ገጠሩ ማህበረሰብ ቀመሌ የሚባል አካባቢ ሂዶ የገጠማቸው ካምፕ አለን ከካምፕ ተቀመጥ ታጣቂዎች አሉ እነሱን ዞሮ ከዛም ታጣቂ ነው የለንም ብለው ያው እንግዲህ እዛ አካባቤ ላይ ተነሱ። ግን ከካራይላ ጀምረ እስከ አሚድ ውሃ ጎብዬ ድረስ የነበረው ነው ውጊያው። ያው እንግዲህ እከዛ ድረስ ተስፋፍቶ ነበረ። ስማቸውን መግለጽ ያልፈለጉ ሌላው የአካባቢ ነዋሪም ከተገደሉት አራት ሰዎች ውስጥ ሁለቱን በስም እንደሚያውቋቸው ገልጸዋል። አንደኛው ሞጎስ ከሰየ ይባላል። በቃ ከምንም ተነስቶ ከወያ ተነስቶ ነበር ልጅ ነው እና ነው ይህኛው። ቅጥል ስሙ ጥልመት ወይም ደግሞ አሸናፊ ይባላል። እድሜው አስራ አምስት አስራ

ነው አንዲት ንፁሃን ደግሞ እንደዚህ ባጃጅ ይመታለን ብለው እሷን አናቃፈል የዚህ ቁበት ወላጅ ያለችም ከትላንትና ወደ ማታ አንድ አካባቢ ላይ ባጃጅ ይመታለን ብለው በጥይት ብመራ መጥ ገለታል። ይህን በአይን አይቻለሁ። የራሱ የመጀመሪያው አስተያየት ሰጪ ግን የሟቾቹን ቁጥር ወደ ስድስት ያሳድጉታል። እስካሁን መድሃኒዓለም ሁለት ተቀብሯል፣ ሚካኤል ትላንትና ሁለት ተቀብሯል፣ ጊዮርጊስ ዛሬ ጧት ቢኒያም የሚባል የብረታብረትና ጣውላ የሚሰራ ልጅ አንድ ተቀብሯል። ሞገስ ካሳየ ደግሞ ካቡ የቀበር ነ ማለት ነው። በአጠቃላይ ስድስት ማለት ነው። አካባቢው በ ሰሜኑ ጦርነት ከደረሰበት ጉዳት ሳያገግም አሁን ለሌላ ችግር በመዳረጉ ነዋሪው ቅሬታ አድሮበታል ይላሉ እኒሁ አስተያየት ሰጪ። አሁን ሐምሌ ገብቷል። ሐምሌ ላይ ደግሞ ጤፍ የሚዘራብን ነው። በተለይ ራያ አካባቢ ዝናቡ ደግሞ ያው ጀምሯል እየጣለ ነው። ገበሬው አሁን ሁሉም ለዘር ተዘጋጅቶ ነው ያለው። የጠመዱ ገበሬዎች ራሱ በጦርነት መካከል ሆነው መውጫ አጥተው ብዙ ገበሬዎች ተመትተዋል። የሆነና የቆቦ ከተማ አስተያየት ሰጪ እንደተናገሩት ግጭቱ ትጥቃችሁን ፍቱ፣ ፋኖን አጋልጡ በሚል እየተቀሰቀሰ ነው ይላሉ። እነሱ ፋኖ ብለው ነው የጀመሩት። ዛሬ ላይ ተከማች ነው የምታገኘው እኮ ፋኖ የለህም። አርሶ አደሩም በሬውን ሽጡ መሳሪያ የገዛውንም ፋኖ ነው እያለ ስለሆነ የሚደበድቡት የተመረረ ህዝብ ነው ያለው እንጂ ፋኖ ብለምጠራው አይደለም ያለው። የሰሜኑ ጦርነት ነበረ፣ ብዙ ነገሮች ነበሩ። ገበሬው ያለውን በሬውን እየሸጠ ላሙን እየሸጠ ነው መሳሪያ የገዛው። አሁን እንግዲህ ፋኖ ነው የሚሉት ያን ጊዜ የነበረውን ገበሬ የሚሰቃየውን ገበሬ ነው። ሌላው አስተያየት ሰጭ ደግሞ በከተማዋ እንቅስቃሴዎች መቋረጣቸውን ጠቁመዋል። ምንም ተሽከርካሪ የለም። መናኸሪያ አካባቢ ስቀቶ ሰው በአስፋልት መንቀሳቀስ አይችሉም። ያ ማለት መከላከያዎች አስፋልት ማለት ነው። ማንኛውም ሆቴል፣ ሱቆች ምናምን እንዳለብናቸው ሁሉ። በቆቦ መጀመሪያ ደረጃ ሆስፒታል የሚሰሩ ስማቸው እንዳይገለጽ ድምጻቸውም እንዲቀየር ያሳሰበ አስተያየት ሰጪ በጥይት ተመተው ወደ ሆስፒታሉ የመጡ ቁስለኞች መኖራቸውን ጠቁመዋል። አብዛኛው ሲያመሳቸው ቤቶች አሉ። የሞቱ አሉ። የተወሰኑ ነገ ለሪስም የመጡ አሉ። እናንተ ጋር ከመጡ በኋላ የሞቱ አሉ? አዎ፣ አሉ። ምን ያህል የሆኑ እናንተ ጋር መጥተው? አንድ ሶስት አራት አሉ። በአጠቃላይ ወደ እናንተ የመጡ ይታወቅ የሆን መከላከያ ሁሉ ነገር ስለዘጋ የማይመጡ አሉ ማለት በዚያው በሰፈር የሚመጡ አሉ። ያው ከአስር በላይ የመጡ አሉ ዝግ ስለሆነ ዞሮ ዞሮ አክሰሱን ማግኘት ያልቻሉ ሰዎች አሉ። በዛ በሰፈሩ የምንሰማው ማለት ነው። ግን ያንን ደግሞ ብሬክ አድርገው የመጡ ከአስር በላይ ኬዞች አሉ። አሁን ላይ አልጋ ይዘው የተቀመጡ ሪፈር የሚያስፈልጋቸው በመንገድ ምክንያት የማይሄዱ ማለት ነው። አክለውም ሆስፒታሉ በሰሜኑ ጦርነት በደረሰበት ከፍተኛ ጉዳት ተገቢውን አገልግሎት መስጠት እንደማይችል ገልጸው፣ በዚህም ቁስለኞቹ ራሱን ለማከም እንደተቸገረ አስረድተዋል። ሪፈር የተባሉ ሰዎችም አሉ። ትናንትናም የመጡ ሰዎች ነበሩ። ዋር ኦፕሬሽን ውስጥ የሚገቡ ሰዎች ነበሩ። ኤክስ ማለት ያረፉ ማለት ነው። የከተማዋ ነዋሪ የሆኑ አስተያየት ሰጪ የጤና ተቋሙ በቂ አገልግሎት እየሰጠ ካለመሆኑ ጋር ተያይዞ ደረሰ ያሉትን ችግር ችግር አመልክተዋል። ወደ አላማጣ ሄደው ራሱ ትላማታ ሰርጀሪ ተሰራለት። ያው በሰርጀሪው ናዝ ይወጣለትም ደም ስለሌለው እኮ ከወልዲያ እስከ ቆቦ ያለው መንገድ እስከ አላማጣ ስለተዘጋ ደም የሚገኘው ደግሞ ወልዲያ ደም ባንክ ስለሆነ ታክመም አንዳንድም ታግዷም መንገዱ ደም የለም። ያው ተሰራለትኝ፣ አንድ ደም ተፈልጎ ተሰጠ። ያው ሰውየው መዳን አልቻለም። በተመሳሳይ ዛሬ ጠዋት ከወልዲያ ከተማ በቅርብ ርቀት አልፎ አልፎ የተኩስ ድምጽ ይሰማ እንደነበር የአካባቢው ነዋሪዎች ተናግረዋል። ከሰሜን ወሎ ዞንና ከራያ ቆቦ ወረዳ መንግስታዊ አመራሮች እንዲሁም የጸጥታ አካሉን ለማግኘት ያደረግነው ጥረት አልተሳካም። እንደተሳካልን ምላሻቸውን ይዘን እንመለሳለን። አሜሪካ ድምፅ ለተጠናቀረው ዘገባ መስፍና የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብለው መስፍን አድራጊ ያሰማን የዕለቱን አብይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በአገሪቱ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰላማዊ ሕይወት የመመለስ ሂደት መንግሥት በቅርበት እንዲከታተል ጠይቋል። ኢሰመጉ ትናንት ሐሙስ መግለጫውን ያወጣው ሰሞኑን በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ታጣቂዎች በሰላማዊ ሰዎች ላይ በከፈቱት ተኩስ ስምንት ሰዎች በጥይት መገደላቸውንና አስራ ስድስት ሰዎች መቁሰላቸውን ከአካባቢው ነዋሪዎችና ባለሥልጣናት አገኘሁት ያለውን መረጃ በመጥቀስ ነው። ዛሬ ከአሜሪካ ድምፅ ጋር ቆይታ ያደረጉት በኮሚሽኑ የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ ባፋጣ ለጥቃቱ ተጠያቂዎቹ ጫካ የነበሩና በቅርቡ ከመንግስት ጋር እርቅ ፈጽመው ወደ ከተማ የገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለዋል። ኃላፊው አያይዘውም መንግስት ታጣቂ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራ ሲሰራ በተጎጂ አካባቢዎች ላይ ልዩ ትኩረት ሰጥቶ መከታተል የሰብአዊ መብት ጥሰቶችን ለመከላከል እንደሚያስችል አመልክተዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሐሙስ ባወጣው መግለጫ በቤንሻንጉል ጉምዝ ክልል መተከል ዞን በግልገል በለስ ከተማ በተለምዶ ቻይና ካምፕ ተብሎ በሚጠራው ሰፈር ሰኔ 30 2015 ዓ ም የታጠቁ ኃይሎች በከፈቱት ተኩስ ሶስት የጸጥታ ኃይሎችን ጨምሮ ስምንት ሰዎች ገደላቸውን ገልጿል። ይህንኑ መግለጫ መነሻ በማድረግ ዛሬ የአሜሪካ ድምጽ ያነጋገራቸው በኢትዮጵያ ሰብአዊ መብቶች ኮሚሽን የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ በፋጣ የምርመራ ሂደቱን ያብራራሉ። በአንዳንድ ጉዳዮች ማጣራት የቻል ነው። ያው መንግስት ስምምነቱን ያልፈጸመ ስለሆነ የበለጠ ተሰሚነትን ለማግኘት ጥቃቱን የፈጸሙ መሆኑ ነው ብዙ ነዋሪዎች የተናገሩት። እና በአጠቃላይ በማን ላይ ነው ጥቃቱን የፈጸሙት? ጥቃቱን የፈጸመው በአካባቢ የሚኖሩ ነዋሪዎች ላይ ነው። ከጉምዝ ብሔረሰብ ውጭ ያሉት እዛ ሌላ ብሔሮች እነዚህ በተለምዶ ቀይ ብሎ የሚጠሯቸው ከጉምዝ ማህበረሰብ ውጭ ያሉ አካባቢ ላይ የሚኖር ነው። በአካባቢ ላይ የሚኖር እንግዲህ ብዙ ብሔር ብሔረሰብ ነው ያለው፣ እዚያ አካባቢ አማራ፣ አጋው፣ ሽናሻ ሌሎች ብሔሮችም አሉ እና እነዚህም ያው የጥቃቱ ሰለባ ናቸው። አቶ ጉርሜሳ እንዲህ ጥቃቱን የፈጸሙት ከመንግስት የተገባልን ቃል አልተፈጸመም ያሉ ታጣቂዎች መሆናቸውን ተናግረዋል። ያው ጥቃቱም በወቅቱ የተፈጸመው በጉምዝ ታጣቂዎች እንደሆነና ታጣቂዎቹ ደግሞ መንግስት ጋር የሰላም ስምምነት ፈጥረው ግልገል በለስ ከተማ ውስጥ ምስራቅ በኩል ካምፕ ውስጥ የሚኖሩት ናቸው። ትጥቃቸውን ግን አልፈቱም። መንግስትም ያው እኛ ቃል በገባው መሰረት ስምምነቱን ያልፈጸመ ስለሆነ ትጥቃችንም አንፈታም የሚል ከመንግስትና እነሱ መካከል ያለው ውዝግብ አለ። ከዚህ መሀል ነው እንግዲህ ተነስተው ይህን ጥቃት ሊያደርሱት የቻሉት እነሱ ጥቃት ማድረሳቸውን ደግሞ ያው እዛው ያሉት የአይን እማኞች ክትትል ባደረግ ነበር ምላሽ ሊሰጡን ችለዋል ሊያረጋግጡልን ችለዋል እርሳቸው ይህንን ይበሉ እንጂ በቅርቡ የአሜሪካ ድምፅ ያነጋገራቸው የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ግን አይቀበሉትም ታጣቂዎቻቸው ልማት ላይ እንደሆኑ ነው የተናገሩት የሚገደል አይደለም አሁን የመጡት ሰላማዊ ሆነው በፊት የወጡ ታጣቂዎች አሁንም በማህበር ተደራጅቶ ስራ እየሰሩ ነው። እንደገና ማቋቋሚያ ቤት ማቋቋሚያ ምንድን ነው ማቋቋሚያ የሚባለው ምንድን ነው የሚባለው? አቶ ተከብቶላቸው እዛ የየል በራስ እየሰሩ ነው ከመከላከያ ጋር ከሴንትራል ዛ። ስለዚህ እነዚህ አሁን በዚህ በቅርብ ጊዜ የገቡ ልጆች ደግሞ መንግስት አስገብተዋቸው አሁን አምባሲ ነው ያሉ። አሁን የተወሰነ አምባሲ ነው ያሉ። ጅማሾቹ እዛ የቀሩ ደግሞ ከመንግስት ጋር ስልጠና ላይ ነው። ታዲሱ ላይ ነው ያሉ። የትኛው ታጣቂ እንደሆነ ሄዶ የገደለ አላጠራውም። የመተከል ዞን ዋና አስተዳዳሪ አቶ ለሜሳ ዋውያም ታጣቂዎች ካምፕ ውስጥ ናቸው ማለታቸው ይታወሳል። መንግስት ጋር አግሪመንት እንትን ብለው የመጡት ከሆኑ እዛ የሆነ ቦታ ላይ ተጠልለው ለብቻቸው እዛ ነው ቁጭ ብለው ተጠብቀው አድማ ብተና ነው እነሱንም የሚጠብቀው። ያለ ፈቃድ መውጣት መግባት አይችሉም። የኢትዮጵያ ሰብአዊ መብቶች ኮሚሽን የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ በፋጣ ታጣቂ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራን መንግስት በቅርበት እንዲከታተል ጠይቀዋል። በሰባት ገጽ ነው ምናምን ስምምነት አለ በኮኦዲም ዲሞክራሲ የዲሞክራሲያዊ ንቅናቄ ግንባር ጋና በመንግስት መካከል የተፈረመ ስምምነት አለና ጫካ ተስማምቶ ሲመጡ በዚህ የሆነ ስምምነት አላቸው። ስምምነቱ ላይ ደግሞ ያው ትጥቅ መፍታት ነው የሚለው አንደኛው ግዴታ የአንደኛው ግዴታ የአንደኛው ግዴታ ደግሞ ወደ ልማት ማስገባት ነው። ላለፉት አራት ዓመታት የነበረውን ግጭት በሰላም ለመፍታት ያመች ዘንድ በሚል ይሄን አንድ እንደ ስብ ተጠቅሞ ወደዚህ መንገድ የመጣ ስለሆነ ይሄን መንገድ ያው በለሰለሰ መንገድ ያው በጀመረው ልክ ህልቁን በማስፈታት እነሱን ወደ ሰላማዊ እንዲመልሳቸውና የልማት ጥያቄያቸው ሲሆን እንዲመልስ ነው በተለይ በተለይ ስራ እድል መፍጠር እና እነሱን ወደ ልማት ማስገባት ማሰማራትና ሰላማዊ ዜጋ ሆኖ ከሌላው ማህበረሰብ ጋር ተቀላቅሎ እንዲኖሩ ማድረግ ነው። ይሄን ነገር ነው እንግዲህ የጀመረው ጥረት ስላለ እሱን ጥረቱን እንዲቀጥልና ሰላምን እንዲያሰፍን ይሄ ነገር ደግሞ ወደ ሌላ እንዳይዘምትና ሌላ ቦታ ተመሳሳይ ጥቃቶች እንዳይፈጸሙ አጠቃላይ ወደ ሰላም ወደ ከፍተኛ ሰብዓዊ መብት ጥሰት ሊያስከትል የሚችል ድርጊቶች ቀጣይ እንዳይቀጥሉ ይሄ ነገር የሚመክንበትን መንገድ እንዲያመቻች ነው የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ሰሞኑን በሰጡት መግለጫ ኢትዮጵያ ውስጥ በታጣቂዎች የሚፈጸመው ጥቃት አሳሳቢ ሆኖ መቀጠሉን ጠቅሰዋል። የብሔራዊ ተሀድሶ ኮሚሽን በቅርቡ በትግራይ ክልል ባካሄደው የምክክር መድረክ በኢትዮጵያ በትግራይ በቤኒሻንጉል በአማራ፣ አፋር፣ ኦሮሚያና ጋምቤላ ክልሎች ከ200 እስከ 300 ሺህ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰላማዊ ህይወት ለመመለስ እንደሚሰራ ማስታወቁ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የኦሮሚያ ክልል ዞኖች እንደ አዲስ ከመደራጀታቸው ጋር ተያይዘው የተፈጠረው ውዝግብ እስካሁን እልባት አላገኘም ሲሉ የጉጂ ዞን ነዋሪዎች ለአሜሪካ ድምፅ ገልጸዋል። በተለይ የጎሮ ዶላ ወረዳ ወደ ምስራቅ ቦረና መካለሉ የወረዳውን ነዋሪዎች አስቆጥቶ የተቃውሞ ሰልፍ አስወጥቷል ሲሉ ነዋሪዎች ተናግረዋል። የጎሮ ዶላ ወረዳ አስተዳዳሪ አቶ ጌቱ ጩልቄ ለአሜሪካ ድምፅ እንደገለጹት ሰሞኑን በተደረገው የተቃውሞ ሰልፍ ንብረት ወድሟል፣ ትራንስፖርት አገልግሎትም ተቋርጠዋል ሲሉ ተናግረዋል። የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ስለ አደራጃጀት ለውጡ ሰሞኑን በጨፌ የኦሮሚያ አባላት ተጠይቀው ወደኋላ የሚመለስ መዋቅር የለም ሲሉ አብራርተዋል። ጸሀይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች። ስማቸው እንዳይጠቀስ የጠየቁ የጎሮዶላ ወረዳ ነዋሪ በኦሮሚያ ክልል ምክር ቤት የዞኖች አደረጃጀት ለውጥ ሲደረግ ጎሮዶላ አልተካተተም ይላሉ። መንግስት ለመጀመሪያ ጊዜ ስለ አደረጃጀት ለውጡ ሲገልጽ ጎሮዶላ ወረዳ በምስራቅ ቦረና ውስጥ አልተካለለም። ወረዳው ወደ ምስራቅ ቦረና መካለሉ የተገለጸው ከዚያ በኋላ በደብዳቤ ነው። ወረዳው 21 ቀበሌዎች ሲኖሩት ሁሉም ተመሳሳይ የተቃውሞ አቋም ይዘው እስከ ክልል ምክር ቤት ድረስ ሲጠይቁ ነበር። መንግስትም ከወረዳው ጋር ያለው ግንኙነት ላለፉት አራት ወራት ተቋርጧል ማለት ይቻላል። አሁንም የአደረጃጀት ለውጡን በጉልበት ለማስፈጸም የሚሞከር ከሆነ ውጤቱ የከፋ ነው፣ ቢታሰብበት። ላለው የጎረዶላ ወረዳ ችግር ላለፉት አራት አምስት ወራት እልባት ሳያገኝ ቆይቶ አሁን ችግሩ ተባብሷል ስሉ በወረዳው እንደሚኖሩ የጠቆሙት ግለሰብ ገልጸዋል። ይህ ህዝብ አስተዳዳሪ የለውም። ይሁን እንጂ አሁን ህዝብ የማይፈልገውን አስተዳዳሪ በግዳጅ አምጥተዋል። ህዝቡም እምቢታውን በተቃውሞ አሳይቷል። ካለፈው ሐምሌ አንድ ቀን ጀምሮ ጎሮዶላ ወረዳ በጣም አስቸጋሪ ሁኔታ ውስጥ ይገኛል። በወረዳው በከተማው ውስጥ መንቀሳቀስ አይቻልም፣ ትራንስፖርት የለም። ሀገር አቋራጭ ትራንስፖርት በአካባቢው የሚያልፈው በመከላከያ እየታጀበ ነው። አዲስ የመጡት አመራሮች ሕዝቡን ያስራሉ፣ ያሳድዳሉ። የወረዳው ነዋሪ ጥያቄያችን እስኪመለስና የታሰሩ አመራሮች እስኪፈቱ በሚል ወደ ጫካ ገብቷል። ስለዚህ ችግሩ እየከፋ ነው። መንግስት በደፈናው ተወስነዋል ከሚል ይልቅ ለሕዝቡ ጆሮ ቢሰጥ እላለሁ። እኚው አስተያየት ሰጪ አክለውም ችግሩ አፋጣኝ መፍትሄ እንደሚሻ አመልክተዋል። ሕዝቡ ባቀረበው ቅሬታ ላይ መንግስት መልስ አልሰጠም። እንዲያውም የወረዳውን ሹማምንት አሰራቸው። ባለስልጣናቱ ሲታሰሩ ሕዝቡ ወጥቶ ተቃውሞውን በማሰማት መንገድ መዝጋት ጀመረ። ኃይለኛ ነውጥ ነው የተፈጠረው። ጥያቄ ያነሱ ሰዎች ገሚሶቹ ታሰሩ፣ ገሚሶቹ ደግሞ ሸሽተው ወደ ጫካ ገቡ። በጥቅሉ አስቸጋሪ ነው ያለው፣ አፋጣኝ መፍትሄን ይሻል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ ም ምስራቅ ቦረናን በአዲስ መልክ 21ኛ ዞን አድርጎ ማደራጀቱ ይታወሳል። ይህ የአደረጃጀት ለውጥ በአንዳንድ ወረዳዎችና በዞኖች ላይ ተቃውሞ አስነስቶ የሰው ህይወት ማለፉንና ንብረት መውደሙን የየአካባቢዎቹ ነዋሪዎች አነጋግረን መዘገባችን ይታወሳል። የጎሮዶላ ወረዳ አስተዳዳሪው አቶ ጌቶ ጭሉቄ መንግስት ህዝብ የአደረጃጀት ለውጡን እንዳይቀበል ያነሳሳል ያላቸውን የመንግስት ስራ ኃላፊዎች አስረዋል ይላሉ። የወረዳው አስተዳደር ምክትሉና የወረዳው የብልጽግና ኃላፊ ታስረዋል። እነዚህ አመራሮች ከታሰሩ በኋላ አወቃቀሩ በአካባቢው ተወላጆች ወደ ሥራ እንዲገባ ተደረገ። ከዚያም ህብረተሰቡ እኛ የምንፈልገው ሰው ታስሮ እያለ ሌላ ሰው አንቀበልም ብለው ባለፈው ሳምንት እሁድ አመፅ አቀጣጠሉ። በርካታ ነዋሪ ወደ ጫካ ገባ። ሐምሌ አንድ ቀን መንገድ ዘግቶ የወረዳው ከተማ ውስጥ ማለፍ አይቻልም ነበር። ሁለት የጭነት መኪናዎች ተቃጠሉ። አሁን ከመከላከያ ሰራዊት ጋር በመሆን ችግሩ እንዲረግብ እየሰራን ነው። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ሰሞኑን በክልሉ ምክር ቤት ዓመታዊ ስብሰባ ላይ እንደገለጹት የሚቀለበሰው ውሳኔ የለም። ይህ እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር የሚፈልጉ ናቸው ሲሉ ተቃውሞንና ጥያቄውን አጣጥለዋል። አቶ ሽመልስ ለወደፊት የዞን አደረጃጀትን በማስቀረት የቀበሌ የወረዳ፣ የከተማና የክልል አደረጃጀት ብቻ እንደሚሰራበት ሲገልጹ ተደምጠዋል። ለአሜሪካ ድምፅ ፀሐይ ዳምጠው የሚመጣው ከአዲስ አበባ ፀሐይ ዳምጠውን፣ ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽፈት ቤት በልዩ ልዩ መመሪያዎች ላይ በዋና ኃላፊነት ተመድበው ሲሰሩ የቆዩትና በኋላም ኑሯቸውን በአውስትራሊያ አድርገው በዩትዩብ መገናኛ ብዙኃን አማካኝነት በሚሰጧቸው አወዛጋቢ አስተያየቶች የሚታወቁት ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል ከትናንት በስቲያ ማለዳ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ መዳረሻዬ ነው ወዳሉት መቀሌ እንዳይሄዱ መከልከላቸውን ገልጸዋል። የጉዞ ክልክላ የተደረገባቸው በመንግስት የደህንነት ሰራተኞች እንደሆነ የገለጹት ጠበቃቸው በብሔራዊ መረጃና ደህንነት አገልግሎት ላይ ክስ እንደመሰረቱ ተናግረዋል። የቆሞስ አባ ሰረቀ ብርሃን ከጉዞቸው መከልከል የፊታችን እሁድ ሐምሌ 9 ቀን 2015 ዓ ም በትግራይ ክልል አህጉረ ስብከት አራት ሊቃነ ጳጳሳት በአክሱም ለመፈጸም ቀጠሮ ከያዙለት ህገወጥ እንደሆነ በቅዱስ ሲኖዶስ ከተገለጸው የአስር ኤጲስቆጶሳት ሹመት ጋር መያዙ የብዙዎችን ትኩረት ስቧል። ገብረ ሚካኤል ገብረ መድን ዝርዝር አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት 15 ዓመታት ገደማ በሀገር ውስጥና በውጭ ሀገራት በተለያዩ የኃላፊነት ቦታዎች ላይ ተመድበው ሲያገለግሉ እንደቆዩ በስልክ የገለጹልን ቆሞስ አባሰረቀ ብርሃን ወልደ ሳሙኤል ከቅርብ ጊዜያት ወዲህ ከኖሩበት አውስትራሊያ ተነስተው አዲስ አበባ ሲደርሱ መዳረሻቸው ወደሆነው ሆነው መቀሌ ጉዞአቸውን እንዳይቀጥሉ መከልከላቸውን ተናግረዋል። ወደ ትግራይ ቀጥታ ለመሄድ ትኬት የናስተካክዬ ኤርፖርት ሲደርስ ሮብ አስራ አንድ ሰዓት በዚህ ሀገር በንጋቱ ማለት ነው ሰክዩሪቲ ይፈልጋል ተብዬ ተለይቼ ቀረሁኝ ማለት ነው። አባሰረቀ ብርሃን ወደ አውስትራሊያ የሄዱት ለትምህርት እንደሆነ ገልጸው ትምህርታቸውን ቢያጠናቅቁም በኮቪድ-19 ምክንያት ወደ ኢትዮጵያ መመለስ ሳይችሉ እንደቆዩ አውስተዋል። የዩትዩብ ገጽ የተለያዩ አስተያየቶችን በመስጠት የሚታወቁት አባ ሰረቀ ብርሃን በማህበራዊ ብዙሃን መገናኛው ላይ አወዛጋቢ ሆነው ቆይተዋል። ከትናንት በስቲያ ማለዳ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ ጉዞአቸውን ወደ መቀለ ለመቀጠል የትራንዚት በረራ ሲጠባበቁ መሄድ እንደማይችሉ እንደተነገራቸው ገልጸዋል። የተሰጣቸው ምርጫ ወይ ወደ አዲስ አበባ ከተማ መግባት ወይም ወደ አውስትራሊያ መመለስ እንደሆነ ተናግረዋል። ቆሞሱ የመንቀሳቀስ መብታቸውን ተነፍገዋል ያሉ ጠበቆቻቸው ጉዳዩን ወደ ፍርድ ቤት መውሰዳቸውን ከአባ ሰረቀ ብርሃን ጠበቆች አንዱ የሆኑት አቶ ተስፋ አለም በርሀ ተናግረዋል። በዋናነት በዚህ ተከሳሽ የሆነው የመረጃና ደህንነት አገልግሎት ነው። የህገ መንግስት አንቀጽ አስራ ሰባት በመጥቀስ አለ አግባብ ተይዘዋል ወይም ታግተዋል የሚል ነው። ሁለተኛ ደግሞ የመንቀሳቀስ መብታቸው ነው። ህገ መንግስቱ አንቀጽ ሰላሳ ሁለት ዛር አንድ እና ሁለት ማንኛውም ኢትዮጵያዊ ከውጭ ሀገር ወደ ሀገሩ የመግባት መብት አለው፣ በሀገር ውስጥም ወደ ፈለገው ቦታ የመንቀሳቀስ መብት አለው ይላል። ይህ መሰረታዊ መብት በግልጽ ስለተጣሰ፣ ወደ መቀሌ አትሄዱም ተብለው ስለተከለከሉ ይህ በማስረጃ ይዘን ከተያዙበት ወይም ደግሞ ከታገቱበት እንዲለቀቁ በተጨማርምሪ ደግሞ ወደ ፈለጉበት ቦታ እንዲንቀሳቀሱ ወደ መቀሌም ይሁን ወደ ሌላም ይሁን እንዲንቀሳቀሱ ነው ዳኝነት የጠየቅነው ማለት ነው። በቦሌ አየር ማረፊያ ከረቡዕ ዕለት ጀምሮ በቆዩባቸው ቀናት የደህንነት ሰራተኞች ነን የሚሉ ሰዎች እየመጡ ያናግሩኛል። ሆኖም እዚህ ከጉዞዬ እንድከለከል ስለተደረግኩበት ምክንያት የገለጹልኝ ምክንያት የለም። ከበላይ ኃላፊዎች ጋር አገናኙኝ ብላቸውም ፈቃደኞች አይደሉም ብለዋል አባ ሰረቀ ብርሃን እስከ ዛሬ የሚፈልገ ማን እንደሆነ አላወቁም። የከስ ማን እንደሆነ አላወቁም። ክስም እንደሆነ አላወቁም። ብጠይቅም መልስ የሚሰጠኝ ባለስልጣን የለም። እግዚአብሔር የተመሰገነ ይሁን። ትናንትና ጠዋት አንድ የወ ቁርስ አምጥተው ሊቀብሻለሁ እንጂ ከዛን ጊዜ ጀምሮ ከፍላይት እንደወረድኩ ጀምሮ ማንም ውሃም የሆን ምግብ ያቀረበልኝ ሰው የለም። በእንዲህ አይነት ሜዳ ቀውላላ ሜዳ አዳራሽ ላይ እንዲሁ እገኛለሁ ማለት ነው። ክሱን የተቀበለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ፍትሐ ብሔር ችሎት የብሔራዊ መረጃ እና ደህንነት አገልግሎት ምላሽ እንዲሰጥ ተጠርጣሪውንም ፍርድ ቤት እንዲያቀርብ መታዘዙን ጠበቃው አቶ ተስፋ ዓለም ተናግረዋል። ይሄን ድርጊት ለፈጸሙ ሰዎች ወይ ቀርቦ ይከራከሩ ምክንያት ካላቸው፣ ከሌላቸው ደግሞ ቀጥታ ትዕዛዝ ይሰጥልን ወደ ፈለጉት ቦታ እንዲንቀሳቀሱ የሚል ነው። ፍርድ ቤትም ትዕዛዝ ሰጥቷል። አድርሰናል ለሚመለከተው አካል አልመጡም። ከሰዓት ያው የሆነ ሌላ ትዕዛዝ እየጠበቅን ነው። ፍርድ ቤቱ ዛሬ ከሰዓት በኋላ የደህንነት ተቋሙ የፊታችን ሰኞ ለተመሰረተበት ክስ ምላሽ እንዲሰጥና ተጠርጣሪውንም ይዞ እንዲያቀርብ በድጋሚ ትዕዛዝ መስጠቱን ሌላኛው ጠበቃ አቶ መብርሂ ብርሃነ ለአሜሪካ ድምፅ ገልጿል። የቆሞስ አባሰረቀ ብርሃን ከጉዞአቸው መከልከል የፊታችን እሁድ ሐምሌ 9 ቀን 2015 ዓ ም የትግራይ ክልል አህጉረ ስብከት አራት ሊቃነ ጳጳሳት በአክሱም ለመፈጸም ቀጠሮ ከያዙለትና ሕገወጥ እንደሆነ በቅዱስ ሲኖዶስ ከተገለጸው የአስር ኤጲስቆጶሳት ሹመት ጋር መያያዙ የብዙዎችን ትኩረት ስበዋል። ቆሞስ አባሰረቀ ብርሃን በበኩላቸው የትግራዩ ጉዞአቸው በጦርነት የተጎዱ ወገኖችን ለመጎብኘት እንደሆነ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ በፌስቡክ ደግሞ የምትመለከቱን ተመልካቾቻችን። በመቀጠል ወደ ኢትዮጵያ ጎረቤት ኬንያ እናቀናለን። ከኬንያውያን ጋር የተጋቡ ስደተኞች ዜግነት እንዲሰጣቸው በአገሪቱ የሚንቀሳቀሱ የመብት ቡድኖች ዘመቻ ይዘዋል። በኬንያ ሕገ መንግሥት መሰረት ከኬንያውያን ጋር የተጋቡ የውጭ አገር ተወላጆች በትዳር ሰባት ዓመታትን ካሳለፉ በኋላ ዜግነት እንዲሰጣቸው መመዝገብ ይችላሉ። የዜግነት ደረጃ ለመጠየቅ የኬንያ የመኖሪያ ፈቃድ መያዝ ስለሚያስፈልግ ስደተኞች ግን ሊያመለክቱ አይችሉም። ጁማ ማጂንጋ ከዳዳብ ስደተኞች መጠለያ ካምፕ የላከውን ዘገባ ቆንጅታ እየታሰማናለች ዳዳብ ከሚገኙት በርካታ የስደተኛ ካምፖች መካከል አንዱ በሆነው በሀጋዴራ ካምፕ ፎዚያ መሐመድ የሸቀጣሸቀጥ መደብራቸው ውስጥ ስራቸውን እየሰሩ ነው። ሶማሊያዊቱ ስደተኛ የስድስት ልጆች እናት ሲሆኑ ባለቤታቸው ኬንያዊ ናቸው። አስር ዓመታት በላይ በትዳር ቢኖሩም ፎዚያ እስካሁን የኬንያ ዜግነት ለማግኘት አልቻሉም። የኬንያ የነዋሪነት መታወቂያ ስለሌላቸውም የንግድ ስራቸው እጅጉን እየተጎዳባቸው መሆኑን ፎዚያ ይናገራሉ። ይህን ስራ የጀመርኩት ልጆችንና ቤተሰብን መተዳደሪያ ገቢ ለማግኘት ብዬ ነው። የንግድ ስራዬን ለማስፋፋት ግን አልችልም። ምክንያቱም የኬንያ መታወቂያ ስለሌለኝ ወደ ጋሪሳም ሆነ ወደ ናይሮቢ ተጉዤ እቃ መግዛት አልችልም። እቃው ወደ መጠለያ ካምፖስ ከሚመጣ መጠበቅ አለብኝ እዚህ ሲያመጡት ደግሞ በጣም ውድ በሆነ ዋጋ ነው የሚሸጡት። ናይሮቢ የሚኖሩ የራሴ ልጆችም ሌሎች ዘመዶችም አሉኝ። መታወቂያው ስለሌለኝ እነሱን ለመጠየቅ እንኳን መሄድ አልችልም። በሀገሪቱ ሕገ መንግሥት መሰረት ከኬንያዊ ጋር የተጋቡ የውጭ ሀገር ሰዎች ሰባት አመታት በትዳር ከኖሩ በኋላ ዜግነት እንዲፈቀድላቸው ለመጠየቅ ይችላሉ። ያ ጥሩ ሆኖ ሳለ እንደ አውሮፓውያን አቆጣጠር በ2011 ዓ ም የኬንያ ፓርላማ ተጨማሪ መስፈርት አክሎበታል እሱም የኬንያ ዜጋ ለመሆን የሚፈልግ የውጭ ሀገር ሰው መጀመሪያ የመኖሪያ ፈቃድ ሊኖረው ይገባል የሚል ነው ስደተኞች እንደሌላው የውጭ ሀገር ሰው የኬንያ የመኖሪያ ፈቃድ ስለማይሰጣቸው ዜግነት እንዲያገኙ ለመጠየቅ እንዳይችሉ አድርጓቸዋል መብት ኮርመኮርውርኮርይሄ የለይ የለት አድሎ ነው። ባሌ ኬንያዊ ነው። የኬንያ ዜግነት ማግኘት መብቴ ነው። ነገር ግን ከአስር ዓመት በላይ ያንን ሀኪ ናሻሪያ መሰረቱን ጋሪሳ ውስጥ ያደረገ የሰብአዊ መብት ከበሬታ ተሟጋች ድርጅት ሲሆን ከኬንያውያን ጋር ተጋብተው የሚኖሩ ስደተኞች ዜግነት እንዳይጠይቁ የሚያደርገው አስተዳደራዊ መሰናክል ሲል የጠራውን ሕግ ለማሳገድ በፍርድ ቤት አቤቱታ አስገብቷል። ማርያም ጀማል የሀኪ ናሻሪያ የፕሮግራም ኃላፊ ናቸው። አብዛኞቹ ባለ ጉዳዮች እዚሁ የኖሩ እዚሁ ልጆቻቸውን የወለዱ ሰዎች ናቸው። ቤተሰባቸው እንዳለ የሚኖረው እዚህ ሆኖ እነሱ ዜጋ ለመሆን አለመቻላቸው ለዘለቄታቸው ምንድን ነው የሚያስከትለው? እነዚህ ሰዎች የት መሄድ ይችላሉ? ኬንያ ውስጥ የተጠለሉ ስደተኞች የሀገሪቱን ዜግነት እንዳያገኙ የሚያደናቅፈው የህግ ማነቆ አሁንም ስራ ላይ እንዳለ ይሁን እንጂ የሀገሪቱ መንግስት ስደተኞቹ ከሀገሬው ህብረተሰብ ጋር ተቀላቅለው እንዲኖሩ ለማድረግ ጠንከር ያለ እንቅስቃሴ ጀምሯል። የኬንያ የስደተኞች ጉዳይ ኮሚሽነር ጃን ብሩጉ ስደተኞቹ ከመጠለያ ካምፕ ወጥተው መኖር እንዲችሉ የሚፈቅደው የመንግስት ፖሊሲ ችግሩን ያቃልላል የሚል እምነት እንዳላቸው ገልጸዋል። በማህበራዊ ኑሮና በኢኮኖሚው ከሀገሬው ጋር ተቀላቅለው እንዲኖሩ ሲደረግ ዜግነት ካልተሰጠን ለሚለው ፍላጎታቸው መፍትሄ ያመጣል። ምክንያቱም ምናልባት እነሱን የሚጎዳቸው አሁን ስራ ላይ ያለው የስደተኞችን በመጠለያ ካምፕ የማቆየት ፖሊሲያችን ሊሆን ይችላል። ኬንያ የ22 ሀገሮች ተወላጆች የሆኑ ከ700 ሺህ በላይ ስደተኞችን ተቀብላ እያስተናገደች መሆኗን የስደተኛ ጉዳዮች መስሪያ ቤቷ መረጃ ያመለክታል። መንግስቱም ስደተኛውን ከሀገሬው ማህበረሰብ ጋር በይበልጥ ተዋህዶ እንዲኖር ለማድረግ እየተንቀሳቀሰ መሆኑን አስታውቋል። እንደ ፎዚያ መሀመድ ከኬንያዊ ጋር ተጋብተው የሚኖሩ ስደተኞች ደግሞ የዜግነት መብታቸው እንዲከበርላቸው እየጠየቁ ነው። እያዳመጣቸው የምትገኙት ከአሜሪካ ድምፅ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። በአሁኑ ሰዓት እንግዲህ የስቱዲዮ ሰዓቴ እንደሚጠቁመኝ ከሆነ ኢትዮጵያ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ነው። እዚህ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ ሆኗል። አሁን የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው ዝግጅታችን የተራድኦ ድርጅቶች በኢትዮጵያ ያቆሙትን የእርዳታ ስርጭት እንዲጀምሩ ስለቀረበው ጥሪ ይነግረናል። ዓለም አቀፉ ለጋሽ ድርጅቶች በኢትዮጵያ ከቀያቸው ለተፈናቀለ ወገኖች ሲያድሉ የቆዩትን ሰብአዊ እርዳታ በአፋጣኝ ካልጀመሩ ተፈናቃዮችን እስከ ሞት የሚያደርስ አደጋ ሊያጋጥም እንደሚችል የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን አስታውቋል። በተለያዩ መጠለያ ጣቢያዎች የሚገኙና የአሜሪካ ድምፅ ያነጋገራቸው ተፈናቃዮች በበኩላቸው በከፋ ችግር ውስጥ እንዳሉ ገልጸዋል። አስቴር ምስጋናው ዝርዝሩን ትነግረናለች። መላሽ ታከለ በሰሜን ኢትዮጵያው ጦርነት ምክንያት ከትግራይ ክልል ተፈናቅሎ ወደ አማራ ክልል ከመጣ ሶስት ዓመት እየተጠጋው እንደሆነ ይናገራል። አሁን በሚኖርበት ጎንደር ከተማ ቀበሮ ሜዳ እየተባለ በሚጠራው መጠለያ ጣቢያ እርሱን ጨምሮ ከሁለት ሺህ በላይ የሚሆኑ ተፈናቃዮች በሰብአዊ እርዳታ እጥረት ምክንያት በከፋ ችግር ውስጥ እንዳሉ ነግሮናል። ደማሁን ባለፈው በመንግስት በቆሎ ድጋፍ፣ በቆሎ ብቻ የተደረገ ነበር። እሱ ያው መጋቢት አራት ቀን እንደተሰጠ ከዚህ ወዲህ እንደኛ ወራችን አድርገናል አራት ወራት አሳልፏል ማለት ነው። በአምስት ወር በስድስት ወር ነው እያቋረጠን ነጠ ያለ አሁን እንዲሁም ክረምት ስለሆነ በጣም ችግር ላይ ነው ያለን። ምግብ ያስፈልጋል። እራብ ላይ ነው ያለን አሁን ሽጠ አራት ወራት አሳልፎ ነው ያለን። ያ የሚመጣውም ድጋፍ ማጣፈጫ እንትን ምናምን ስለሌለው በቆሎ ብቻ መጠሪ የነበረ ነበር። ማስፈጫ አልነበረውም እና በጣም አሁን ችግር ላይ ነው ያለን ነገር አሁን ደግሞ ጠቅሎ ድጋፉ ከቆመ ያው በጣም እንዲያውም አስኪ ሁኔታ ነው ሆነው በጣም ችግር ላይ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ከሁለት ሳምንታት በፊት ባወጣው ሪፖርት በአማራ ክልል ያለው የእርዳታ ፍላጎት መጠንና በዚያ የሚንቀሳቀሱ ሰብአዊ አጋሮች ቁጥር የሚመጣጠን እንዳልሆነ ጠቅሷል። በክልሉ የሚንቀሳቀሱ ሰብአዊ አጋሮች ቁጥራቸው አነስተኛ ከመሆኑም በተጨማሪ አስፈላጊውን ድጋፍ ለማድረግ የሚያስችል የገንዘብ እጥረት ችግር እንዳለባቸው እና ካለው ፍላጎት አንጻር እየተደረገ ያለው ድጋፍ በቂ እንዳልሆነ ድርጅቱ አስታውቋል። በኦሮሚያ ክልል በምዕራብ ወለጋ ቶሌ ቀበሌ በነበረው ግጭት ተፈናቅሎ በደቡብ ወሎ ዞን ሀብሩ ወረዳ በሚገኘው ኮንሰርን ተብሎ በሚጠራው መጠለያ ጣቢያ የሚገኘው እንድሪስ ሀሰን ሰብአዊ ድጋፉ እየተቆራረጠ ይሰጣቸው እንደነበር ገልጾ ከአምስት ወራት በላይ እርዳታ አለማግኘታቸውን ተናግረዋል። አሁን ሴቶችና ህጻን በጣም ጉዳት ከፍተኛ ጉዳት ላይ ናቸው። ያው እኛም እየጮክን ነው። ሰዎችም በጉዳት ላይ ናቸው። አሁን በሽታም ተላላፊ በሽታዎች ሆነ እየተከሰቱ ነው። ተቅማጥና ተውኪያ የሚባል በሽታ ገብቶ ህጻናቶች አሁን በጣም እየተጎዱ ነው። ከፍተኛ የሚያሰጋ ነገር ነው ያለው። ረሀብ አለ፣ በሽታዎች ይከሰታሉ፣ ወባ አለ። አሁን አስቸኳይ የምግቡ ነገር አስጊ ነው። ሁለተኛ የጤና ጉዳይ አስጊ ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል በክልሉ ቁጥሩ እጅግ የበዛ ተፈናቃይ እንዳለ ጠቅሰው እርዳታ የሚሰጡ ዓለም አቀፍ ተቋማት በአስቸኳይ ወደ ስራ እንዲመለሱ ጥሪ አቅርበዋል። አንድ ሚሊዮን ዘጠኝ ሺ አራት መቶ ስልሳ ሰባት አካባቢ ተፈናቃይ አለ። ከዚህ ውስጥ መቶ አስራ ዘጠኝ ሺ የሚሆነው በአይዲፒ ሳይት የሚኖር ነው ማለት ብቻ ወስደሽ ስታዩ ለአማራ ክልል በጣም ትልቅ ጉዳት ነው። ምክንያቱም ይህ ማህበረሰብ ወይ ወደ ጤው መመለስ ነበረበት። እቸውን ሁኔታ ጠብቶ ተፈጥሮ ገና አልተመለሰም። ስራ እየተሰራ ነው ያለ ሂደት ላይ ነው ያሉ ማለት ነው። ስለዚህ የጀመነ ድርስ ተፈናቃይ ብቻ ነው፣ ግን ከዚህ ውጭ በምግብ እጥረት በምግብ ክፍተት ብቻ ቤቱም ላይ እየኖረ ችግር የሚገጥመው ማህበረሰብ አለ ማለት ነው። ድረጅ ድርጅቶችን ማስተላለፍ የሚፈልገው መልዕክት በትኩረት መታየት እና በአጭር ጊዜ ችግሩ መፈታት መቻል አለበት የሚላቀመ ነ ንግግር አስፈላጊ ነው ብዬ አስባለሁ። እንደ ሀገርም ስራ መሰራት አለበት ተገቢ ነው። ከዚህ ውጭ ግን በፍጥነት መፈታት አለበት። እጅግ በጣም እንደኛ እንደ አማራ ክልል ሁኔታው ይጎዳናል፣ ህዝባችን እናጠዋለን። በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው እየኖሩ ከሚገኙት ተፈናቃዮች መካከል አቶ ታረቀኝ ብርሃኑ አንዱ ናቸው። ከኦሮሚያ ክልል ምዕራብ ወለጋ ዞን ከሶስት ዓመት በፊት በነበረው ግጭት ተፈናቅለው እንደመጡ ይናገራሉ። በባህር ዳር ዙሪያ ባሉ ገጠራማ አካባቢዎች በዝቅተኛ ዋጋ ቤት ተከራይተው ና ሜዳ ላይ የሚኖሩ ወደ ስድስት ሺህ የሚጠጋ ተፈናቃይ እንደሚገኝም ይገልጻሉ። እነዚህ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች የምግብ ድጋፍ ካገኙ አራት ወራት አልፎታል ብለዋል። ወደ ገጠር ወጣ ወጣ ብሎ ነው ያለ ክራይ ቤት መፈለግ ስላልቻለ ወድቆ ወድቆ ነው ያለ። ሁሉም አሁን የሚሰማንን አጣን። እንግዲህ አራት ወራችን ነው አሁን ከተሰጠን። ምን? የምግብ እርዳታ ባለፈው አሁን የስቅለት አካባቢ ተቀበልን፣ ከዚያ ወዲህ የለም በቃ። እየተመላለስን መጋዘን ጠፋ ይላሉ፣ ምን እንደዚህ ሆነ ይላሉ በቃ። ሊለምን ብዙ እያፈረ ብዙ የተሰቃየ ሰው አለ። ሌላው ደግሞ ጎዳና ነው ወድቆ ነው ያለው በቃ። ህዝቡ ተስፋ ቆርጦ ነው ያለ። የሚያስበት ቦታ የለው። አርሶ ጎመን እንዳይበላ እንኳን ስለዚህ ከሞት ውጭ ሌላ ምንም ያደርገው ነገር የለውም። የዩናይትድ ስቴትስ እና የተባበሩት መንግሥታት ድርጅት በኢትዮጵያ የምግብ እርዳታ ስርጭት ያቋረጡት ካለፈው መጋቢት ወር ጀምሮ ነው። ሁለቱ ዓለም አቀፍ ለጋሽ አካላት በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ እንደቀረበ ከተደረሰበት በኋላ ባለፈው መጋቢት ወር ለክልሉ የሚሰጡትን የምግብ እርዳታ አቋርጠዋል። ከዚያም በማስከተል ባለፈው ሰኔ ወር ለኢትዮጵያ የሚሰጡትን የምግብ እርዳታ በጠቅላላው ያቋረጡ በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። አስቴርን ለቀደመው ዘገባ አመሰግናለሁ። በመቀጠል ከሦስት አስርት ዓመታት በላይ ስለተሻገረው የዳላስ የማኅበረሰብ ድምፅ እንነግራችኋለን። በዳላስና አካባቢዋ ማኅበረሰብ አገዝ ተግባራትን ከሚያከናውኑ ትውልደ ኢትዮጵያውያን መካከል አንዱ ጋዜጠኛና የበጎ ተግባራት አስተባባሪው ዘውገ ቃኘው ነው። በእሱ ፍቃድ አንተ እያልን ንቀጥል እንጂ ከ3 አስርተ ዓመታት በላይ በተሻገረ አበርክቶቱ ተደጋጋሚ ምስጋናና አንቱታን ተችሯል። ከእነዚህም መካከል የማኅበረሰብ ራዲዮ አቅራቢነቱና በሰሜን አሜሪካ ኢትዮጵያውያን የስፖርት ፌዴሬሽን አገልግሎቱም ይጠቀሳሉ። በሙያዊ ጉዞው ዙሪያ ያጠናቀር ነው ዘገባ በመቀጠል ይቀርባል። ጥናትለኝ የፕሮግራማችን ተከታታዮች ዘውትር እሁድ ከቀትር በኋላ ከሁለት ሰዓት እስከ አራት ሰዓት በአማርኛ የምናስተላልፈውን የኢትዮጵያ ኮሚኒቲ ከሶስት አስርተ ዓመታት በላይ ዘወትር እሁድ ከሰዓት በኋላ ይህ ድምፅ በዳላስና አካባቢዋ ለሚኖሩ ትውልድ ኢትዮጵያውያን ንቃትን፣ ትዝታንና ቁም ነገርን ሲዋጅ ቆይተዋል። የዚህ ማኅበረሰባዊ አገልግሎት ፊት መሪ ጋዜጠኛውና የበጎ አድራጎት ሥራዎች አስተባባሪው ዘውገ ቃኘው ነው። የዘውገና የዚህ ራዲዮ ቁርኝት ወደ ስደት ዘመኑ የመጀመሪያ ዓመታት ይመዘዛል። ሬዲዮኑ የተመሰረተው በ1992 ዓ ም ቴድ ታደሰ በሚባል ኢትዮጵያዊ ነው። በህይወት የለም። ቴድ ይንን ሬዲዮ በሚጀምርበት ሰዓት ደውሎ ሬዲዮ ጀምሬያለሁ በቀጥታ በአማርኛ የሚተላለፍ ሲለኝ ለማመን ያስቸግራል። በስደተኛ ሆነን በምንኖርበት ሀገር በራሳችን ቋንቋ ሬዲዮ ይሰማል የሚል ምንም አይነት ሕልም አልነበረኝም እና በጣም ነው የገረመኝ። እውነትም አንድ ቀን ሬዲዮን ክፈት ክፈት ብሎ በነገረኝ 89.3 ኤፍ ኤም ብዬ ስከፍት የአማርኛ ሰማሁ። ልክ ፕሮግራሙ ሲያልቅ ደውዬ የስፖርት ጋዜጠኛ ሆኜ ከአንተ ጋር መስራት ትፈልጋለሁ ምኞቴ ነው አልኩኝ እና አለኝ። በዚህ መልክ ስፖርት እያቀረብኩ አንድ አመት ሁለት አመት እንደቆየን አብረን እሱ በዛ ስራ ላይ በተለያየ ግል ጉዳይ መቀጠል ስላልቻለ እኔ ስራውን ጀመርኩ። እጅግ በጣም ጎበዝ ጋዜጠኛ ስጦታው በላይ የተሰኘ በኢትዮጵያ በሚኖርበት ጊዜ ጋዜጠኛ የነበረ በአጋጣሚ አሜሪካን አገር መጥተው ስለነበር እሱ ጋር ሆነን አብረን ጀመርን። እኔ ጥቂት ከሰራ በኋላ እሱ መጣ። አብረን በሕይወት እስከነበረበት ጊዜ ድረስ ከስጦታ ጋር ስንሰራ ቆይተን ይኸው ዛሬ ይህንን የሬዲዮ ፕሮግራም ስመራ ሰላሳ አንደኛ በዳላስ የኢትዮጵያ ማህበረሰብ ራዲዮ በዋናነት በኢትዮጵያውያን የሚደገፍ የኢትዮጵያን ድምፅን መልሶ የሚያስተጋባ እልፍኝ ነው። ኢትዮጵያውያንና ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮች ሁሉ በዚህ ስፍራ አላቸው። ወገኖቻችን ሲመጡ እዚህ ምንድን ነው የሚያስፈልጋቸው፣ ካልቸሩን ባህሉ እንዴት ነው የሚለምዱት፣ ጤናቸው እንዴት ነው የሚጠብቁት፣ ከሀገሩ ህገ መንግስት ጋር ከሀገሩ መንግስት ጋር እንዴት ነው የሚጣጣሙት፣ ችግር እንዳይገጥማቸው፣ ወንጀል ሳያውቁ እኛ ሀገር ወንጀል ያለው ነገር እዚህ ወንጀል ነው እና እዛ ላይ በጣም ትኩረት ነበረን። በዚህ ምክንያት የአድማጮቻችን ቁጥር በጣም ይጨምራል። ሁሉ ሰው ማወቅ የሚፈልጋቸውን ነገሮች ወዲያ ወዲያ እናቀርባለን። በጤና ጉዳያችን እናተኮራለን፣ በቤተሰብ ጉዳይ እናተኮራለን። እና ህብረተሰቡ ላይ ብቻ ያነጣጠረ ፕሮግራም ነው። ያ ማለት ምንም እንኳን ለትርፍ ያልተቋቋመና ለፖለቲካ ላይ የፖለቲካ አቋም መውሰድ የሌለበት ድርጅትም ቢሆን የአሜሪካን ህገ መንግስት የሁመን ራይት ጉዳይን ማንሳት አይከለክልም። በሀገራችን የሰብዊ መብት ሰው ልጅ የሰው ልጅ በተፈጥሮ ያገኘው መብቱን የሚነኩ ነገሮች ሲኖሩ በይፋ ያንን በሬድ ፕሮግራማችን ሰፊ ጊዜ ሰጥተን ህዝባችን እንዲሳተፍ እናደርጋለን። ከሰላሳ ዓመታት በላይ የተሻገረው የራዲዮ አገልግሎት ለዓመታት በአማርኛ ቋንቋ የሚቀርብ ብቸኛው የቴክሳስ ግዛት ምርሃ ግብር ሆኖ ቆይተዋል። እኒህ ሁሉ ዓመታት ግን ከፈተና የጸዱ እንዳልነበሩ ጋዜጠኛው ዘውገቃኛ አስታውሳል። የሀገራችን የፖለቲካ ጉዳይ በጣም ተለዋጭ ነው እንደምታውቀው እና እያንዳንዱ የየራሱ ፖለቲካዊ ፍላጎት በሬዲዮ ፕሮግራም እንዲቀርብ ይፈልጋል። ያንን የማድረግ አንደኛ የሬዲዮ ህግ አይፈቅድም፣ ሁለተኛ የእኛም የአሰራር ስልት አይፈቅድም። ቅድም እንዳልኩ ግን በራሳችን ዘይቤ ህዝባችን የሚተነፍስበት ፕሮግራም አድርገን በአንድ የፖለቲካ ድርጅት ወይም በአንድ ነገር ላይ ሳያተኩር፣ ነገር ግን የህዝቦችን የሰብአዊ መብት ጉዳይ በሚመለከት ከማተኮር በስተቀር እና ያንን ነገር ለማጣጣም የምናደርገው ጥረት ፈተና ነው። በጣም በጣም በጣም ፈተና ነው። ለምን ሁሉም ለሀገሩ ያስባል፣ ሁሉም ሀገሩን ይወዳል። ግን ሁሉም የተለያየ አመለካከት ነው ያለው ያችን ሀገር ለማራመድ። ያንን እያንዳንዱ የራሱን ፍላጎት ይዞ ሲመጣ፣ ያንን አጣጥሞ ለህብረተሰቡ ይጠቅማል የሚሉት ነገር አስተካክሎ ማቅረብ ትልቅ ችግር ይፈጥራል። ግን አላማ ስለነበረን ችግሩን እየፈታን ህብረተሰቡ ጉዳዩ እየገባው እዚህ ደርሰናል። የቤትና ህንፃዎች ግብይት ስራ ባለሙያ የሆነው ዘውገ ባለትዳርና የሶስት ልጆች አባት ነው። ከማህበረሰብ ራዲዮ አገልግሎቱ በተጨማሪ ትውልደ ኢትዮጵያውያን ዘንድ የተለየ ትርጉም ባላቸው ተቋማትና መርሃ ግብሮች ተሳትፎም ይታወቃል። በተለይም ደግሞ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ስራ ያበረከተው አስተዋጽኦ ይጠቀሳል። ለዚህ አገልግሎቱ የዘንድሮውን ጨምሮ በተለያዩ ጊዜያት የኢትዮጵያውያንን የአደባባይ ምስጋናና እውቅና አግኝተዋል። ሰላሳ ዓመት በላይ ሙሉ በሬዲ በደስታ በፈገግታ ሰዓቱን ሰጥቶ ይሄንንም ስቴዲየም እድሜ ለሱ ነው ያገኘ ነው ተብሏል። ስለዚህ እንደገና ጫጭውለት ለአቶ ዘውጋ በረምብ ነው የምናመሰግነው። እድሜ ለሱ ነው ይሄ ስቴዲየም እንደዚህ ዘና ብለን ያሳለፍነው ፕሮግራማችንን አቶ ዘውጋ በጣም እናመሰግናለን። ሌላም ሁለት ወንድሞች ያው የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ነው። አርባኛ ዓመቱን እያከበረ ነው። አርባዎቹም ውስጥ ስለነበርኩ በጣም እጅግ በጣም ደስታ ይሰማኛል። ከሁሉም በላይ የፌዴሬሽኑ ጋዜጠኛ በመሆን ከ989 ዓ ም ጀምሮ ክቡራትና ክቡራን እንኳን ለስድስተኛው ዓመት አደረሳችሁ ብዬ ዛሬ ደግሞ እግዚአብሔር እድሜና ጤና ሰጥቶኝ እንኳን ለአርባኛው አደረሳችሁ ለማድረች እያሉ ሳላቋርጥ በየአመቱ የስታዲየሙ ሬዲዮ ተናጋሪና የፌዴሬሽኑ ጋዜጠኛ በመሆን በ989 የጀመር ነው። ከዛ በፊት የምንሄድባቸው ስታዲየሞች ስቱዲዮ አልነበራቸው መነጋገር አልነበራቸውም እና የጀመርነው ዳላስ ላይ በስድስተኛው ነው ይሄ ድርጅት የደረሰበት ደረጃ ኢትዮጵያውያን ከመላው አለም የማሰባሰብ ስራውን በነጻ በሚያገለግሉ አገልጋዮቹ አማካይነት ዛሬ እዚህ ደረጃ መድረሱ እጅግ ከምኮራበት በጣም ብዙ ሰዎች ለዚህ ድርጅት እዚህ ደረጃ መድረስ መስዋዕት ሆነዋል በህይወት ያሉትም የሌሉትም አገልጋዮች ናቸው እንግዲህ ብሪንግ ኢትዮጵያንስ ቱጌዘር የሚለውን ኢትዮጵያን ከመላው ዓለም ማሰባሰብ የሚለው መርሆ ያሳካ ድርጅት አባል በመሆኔ ደስ ይለኛል። ትውልደ ኢትዮጵያውያን በአሜሪካ አስተዳደር መዋቅር ውስጥ ለኃላፊነት የሚያበቃ ተሳትፎ ማድረግ እንዳለባቸው የሚናገረው ጋዜጠኛውና የበጎ አድራጎት ስራዎች አስተባባሪው ዘውገ ቃኘው ወጣቶችን ለማነቃቃት በመሻት የሚኖርበት ከተማ ምክር ቤት እጩ ተወዳዳሪም ነበረ። በውጭ ሀገራት የሚኖሩ ኢትዮጵያውያን ተሰጥኦና ክህሎታቸውን የህዝቦችን ህይወት ለመቀየር መዋል እንዳለባቸው የሚናገረው ዘውገ የቅርብ ጊዜ የልቡ ማረፊያ የበጎ አድራጎት እንቅስቃሴ ሆኗል። ስትሪም ኦፍ ሆፕ የተሰኘ ኢትዮጵያ ውስጥ ውሃ የማስቆፈር ንጹህ ውሃ እንዲገኝ የማድረግ ስራ መጀመሪያ ነው። በአንድ ወቅት ኢትዮጵያ ሄጄ የሰሜን አሜሪካ የኢትዮጵያ ሶወር ፌዴሬሽን አንድ መቶ ሺ ብር እርዳታ ይሰጥና ያንን ይዤ ሄዳለሁ። በመሄድበት አካባቢ አርሲ ውስጥ ነው። አንድ ትንሽ ቦታ ነች። ከተማው ትዝ አይለኝም። ከካቶሊክ ቻሪቲዎች ጋራ ብሬ ነው ሄድኩት እና እዚህ ጋር ውሃ ለማስቆፈር ያን ቦታ ስናይ አንድ ትልቅ ገንዳ ውስጥ አንድ ወጣት ልጅ መጥቶ በኩባያ ቀድቶ ሊጠጣው ሲል ከእነሱ ጋር እያውረው ሳይ ውሃው ጥቁር ነው። የያስኩት ይህን ውሃ እንዴት ጠጣለህ? ብዬ የነበሩት የሀገር ሽማግሌዎች ምን ይጠጣ ታዲያ እናንተ ኮ የመጣችሁት ይሄ ልጅ ይህንን ውሃ እንዳይጠጣ ነው የሚል ነገር ሲናገሩ ልጁም ውሃ ሲጠጣ የተሰማኝ ስሜት በቃል መግለጫ ያስቸግራል። ና ከዛ በኋላ መጥቼ አንድ ነገር ማድረግ አለብን በሚል ስሜት ነው ስትሪም ፎ የተሰኘው ድርጅት ና ከአርባ ቀበሌዎች በላይ በኢትዮጵያ ግዛት ውስጥ ንጹህ አስቆፍረናል። ድርጅቱ ሲመሰረት የድርጅቱ ሊቀመንበር በመሆን አቶ እስክንድር ታምራት ይህን ድርጅት ሌተ ቀን በመትካት ከሌሎች የቦርድ አባሎች ጋር ዛሬ የሚያኮራ ስራ ለመስራት ሙከራ አድርገናል። ኬኤንኦኤን 893 ጣቢያ ስንመለስ፣ ጋዜጠኛው ዘውገ ቃኘው ለዚህ ሳምንት ስርጭቱ መሰናዳቱን ቀጥሏል። ወጣት የሙያ አጋሮችን በማብቃት የራዲዮውን የአገልግሎት ዘመን ማራዘም የወደፊት ግቡ መሆኑን የሚናገረው ዘውገ እስከዚያው ግን የእሱና የራዲዮው የጋዜጠኝነት ዝምድና ይቀጥል ዘንድ ለመስጋት ወስኗል። ለአሜሪካ ድምፅ ሀብታሙ ስዩም፣ ዳላስ ቴክሳስ። በመቀጠል ደግሞ ከአንድ የኪነ ጥበብ ሰው ጋር እናስታውቃችኋለን። ሀዲስ አለማየሁ አድንቆ በኔዘርላንድስ በሚገኘው ኮንሰርት ጌቦው በተሰኘ ዓለም አቀፍ የሲምፎኒ ኦርኬስትራ ላይ በየሶስት ዓመቱ በሚዘጋጀው የአረቡ ዓለም የሙዚቃ ዝግጅት ላይ ተሳትፏል። የሙዚቃ ድግሱ የአባይን ወንዝና የተፋሰሱን ሀገራት የሚዘክር ሲሆን ሀዲንቆ እንደ ነጠላ የሙዚቃ አቅራቢ የአባይ መነሻን ወክለው ስራውን ከሰሞኑ አቅርቧል። በሌላ በኩል ከዩናይትድ ስቴትስ ከመጡ ብሉግራስ ባንድ ጋር ላሰናደው የሙዚቃ ሳምንትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ከሆኑ ትሬሲ ጃኮብሰን እውቅና ተቀብለዋል። ከኤደን ገረሙ ጋር ያደረገው አጭር ቆይታ በመቀጠል ይቀርባል። ሐዲስ አለማየው ወይም በመድረክ ስሙ ሀዲንቆ ለትላልቅ ዓለም አቀፍ መድረኮች አዲስ አይደለም። በአውሮፓውያኑ 2020 ጠቅላይ ሚኒስትር አብይ አህመድ የሰላም የኖቤል ሽልማት ሲቀበሉ ከአውሮፓ ንግስታት እና ከዓለም አቀፍ ተጽዕኖ ፈጣሪ ሰዎች ፊት መሰንቆን ተጫውታል። ይህም ብቻ ሳይሆን ሌሎች አለም አቀፍ ትዕይንቶችም ላይ በየዓመቱ ይሳተፋል። ከሳምንታት በፊት በኔዘርላንድ በሚገኘውና በአለም ላይ አሉ ከሚባሉ የክላሲካል ሲምፎኒ ሙዚቃ አዳራሾች አንዱ በሆነው በኮንሰርት ጌበው በነጠላ አርቲስትነት ኢትዮጵያን እንደ አንድ የአባይ ተፋሰስ ሀገር ወክሎ ሙዚቃውን አሳይቷል። ኔዘርላንድ ለሁለተኛ ጊዜ ነው ወደዛ ሄድኩት። በዚኛው ኮንሰርት ላይ ፕሮግራም ላይ ስሳተፍ ለመጀመሪያ ጊዜ ነው። ሶክ የአረቦች ፌስቲቫል ይባላል። በሶስት ዓመት አንድ ጊዜ የሚዘጋጅ ፕሮግራም ነው። በአምስዳም ሆላንድ ውስጥ ማለት ነው። ሰው አረቦች ብዙ ጊዜ የሚያዘጋጁት ፕሮግራም ነው። የዚህኛው ፕሮግራም ዓላማ የአባይ ወንዝን ለአባይ ወንዝ ሪኮግኒሽን ነው። የዚህ ፕሮግራም ዓላማ እና እሱም የአባይ ወንዝ ከኢትዮጵያ ተነስቶ የተለያዩ ሀገሮችን አዳርሰው እስከ ካይሮ እስከሚደርስበት ድረስ ያለውን የተፋሰስ አገሮችንም የሚያሳተፍ በተለያየ አረቡን አገር ኮሚቴ የሚያሳትፍ ሙዚቀኞችን ተጋብዘው እንዲጫወቱ ያደረገ ፕሮ እንት ነበር፣ ኮንሰርት ነበር። እዛ ላይ በከፋችነት ከኢትዮጵያ መሰንቆ ተጫዋች ባህላዊ ሙዚቃ መሳሪያ ተጫዋች ሲፈለግ እኔን ኮንታክት አደረጉኝ። ምናልባት ለሁለተኛ ጊዜ ስለሄድኩ በፊት ሲጅ ስለነበረ ያው ኮኔክሽኑ እዛ ተፈጥሮ መጀመሪያ ስለነበረ ከዛ አንጻር ድጋሚ እንድመጣ ጋበዙኝና። በዛ መሰረት ነው እንግዲህ እዛ ቦታ ላይ የተገኘሁት። በጣም እንትኑ ሀሳቡን ስሰማው በጣም ነው ደስ ያለኝ። አጠቃላይ እንግዲህ ወደ ሀምሳ ሶስት የሚጠጉ የሲምፎኒ ኦርኬስትራ አባላት የእኛን የመሰብ ባንድን ሙዚቃ ከሁለት ሙዚቃ ላኩልኝ ብለው ሁለት ልኬላቸው አንድ መረጡ። እሱም የሀገሬ ገበሬ የሚለውን ሙዚቃ መረጡ እና ለነሱ ስራ እንዲመች አድርገው ከዛ በራሳቸው መንገድ ጻፉት። እንግዲህ እንደ ሶሎ ፕሌየር ነው በሲምፎኒ ደረጃ ሶሎ ፕሌየር ማለት በጣም ብዙ ኤክስፔሪየንስ ያለው ብዙ እውቀት ያለው በጣም ብዙ ሪኮግኒሽኖችን ያደረገ ሰው ነው። ብዙ ጊዜ ወደ ፍሮንት ወጥቶ የሶሎ ፕሌየር በኦርኬስትራ ደረጃ የሚሰራው እና ያንን ክብር ስትላገኘው በጣም ነው ደስ ያለኝ። ሀዲንቆ ሱክ በተሰኘው እና ኔደርላንድ ውስጥ በሚዘጋጀው የአረብ ሀገራት የሙዚቃ ድግስ ላይ በመሳተፉ ሀገሩን ብሎም ማሲንቆ ለማስተዋወቅ እድሉን እንደሰጠው ይናገራል። ኢትዮጵያ ሀገራችንን ማስተዋወቅ ያለው በጣም ብዙ። ኢትዮጵያን የማያውቁ ሰዎች አግኝቻለሁ። መሰንቆን ጭራሽ ሰምተው የማያውቁ ሰዎች አግኝቻለሁ። የኢትዮጵያን ሙዚቃ ለመጀመሪያ ጊዜ ራሱ ከኢትዮጵያ ሙዚቃ የሚባል ነገር ለመጀመሪያ ጊዜ የሰሙ ሰዎች ገጥሞኛል፣ ሙዚቀኞች ማለት ነው። እዛ የተጫወቱ ሙዚቀኞች ገጥሞኛል። እንግዲህ አስቢ ያንን ወደ ኦዲየንሱ ደግሞ ስታባዥ፣ በጣም ብዙ ሰው ኢትዮጵያን ብዙ የማያውቅ ወይ ደግሞ ካወቀም አብዛኛው ጊዜ ጥሩ ባልሆነ መንገድ የሚያውቅ በቃ መልካም የሆኑ እኛ ሙዚቃ እንዳለን፣ ባህል እንዳለን የብዙ ነገር መነሻ እንደሆን ብዙ ሰዎች አያውቁም እና በጣም በጣም ትልቅ ስራ ነው የተሰራው ብዬ ያው ብቻዬን ብሆንም ከአማካሪ ጋር ነው ሆኜ የሄድኩት ከማናጀር ጋር ሳሚ ይባላል፣ ሳሙኤል ሰይፉ ከሱ ጋር ሆነን ነው እንግዲህ ዶክመንትም ሲያደርገኝ የነበረው እሱ ነው እና እንደተለመደው ሹልክ ብዬ ደርሼ ከምመጣ ለምን ጎራ ብዬ ኦፊስ ወደ ባህልና ቱሪዝም አንዳንድ ዶክመንቶች ይዤ ብሄድ ኢትዮጵያን የሚያስተዋውቅ ነገር ይዤ ብሄድ የሚል ሀሳብ ነበረኝ። ወደዛም ሄደን ኢትዮጵያን የሚያስተዋውቅ አንዳንድ ባነሮች፣ መጽሄቶች ምናምን ይዘን ሄድን እና እዛ ደግሞ እንደ ቡዝ ነገር ሰጥተው ነበረ። ሰዎች ሲዘዋወሩ ከሙዚቃ በኋላ ወክ ሲያደርጉ ዛንትን ውስጥ ፎየር ውስጥ ማለት ነው። እንዲያዩ ኢትዮጵያን እንዲያዩ በቪዲዮም የተደገፈ ነገሮችን ጋብዘናቸዋል። ሙዚቃም ተጫውችላቸዋለሁ እዛ መድረክ ላይ አንድ ሙዚቃ ብቻ ነበር የተጫወትኩት። እዚህኛው ላይ ግን ሰፋ ያለ ሙዚቃ ሰዓት ነበረ፣ የአንድ ሰዓት ፐርፎርማንስ ነበረኝ። ስለዚህ ትግርኛን፣ ኦሮምኛን፣ አማርኛን ሙዚቃ የተለያዩ የብሄር ብሄረሰብ ሙዚቃዎችን እና ማሲንቆ ከተለያዩ ዓለም ሙዚቃ ጋር ተዋህዶ ሊሰራ እንደሚችል ደግሞ ያሳየውበት ፐርፎርማንስ ነበር። ይህ የአሁኑ ጉዞም ከሶስት ዓመት በፊት ከጀመረው አንድ ገመድ አንድ ዓለም አካልም ነው ይላል አንድ ገመድ አንድ ዓለም ስፒሪት ነው ወይም ያው ወደ ቢዝነስ አለም ሲመጣ እንደ ፕሮጀክት ይሆናል፣ ግን የሆነ ደስ የሚል ፖዘቲቭ ኤነርጂ ያለው መንፈስ ነው ብዬ ነው የማስበው። እኔ ባለ አንድ ገመድ የሙዚቃ መሳሪያ ስለሆነ የምጫወተው ብዙ ሰዎች ይደነቃሉ። ያው ለእኛ ሀገር ሰው አዲስ ላይሆን ይችላል፣ በማሲንቆ ብዙ ጊዜ ስለሚሰማ። ግን ሌላው አለም ማያቀም አለም ላይ ብዙ ጊዜ ሲጫወት በጣም ነው የሚገረሙት፣ እና እንዴት ከአንድ ገመድ ይሄ ሁሉ ድምፅ ይወጣል ብለው በጣም በጣም ይገረማሉ። እሱ ገመድ እንደ ስናስበው እንደ ሰው የተለያየ ሀገር ብንኖርም የተለያየ ቋንቋ ብንናገርም የተለያየ ዘር ቢኖርንም የቆዳ ቀለም ቢኖርን መጨረሻ ሰው ነን እና ሙዚቃ ደግሞ አንድ ራሱን የቻለ ቋንቋ ነው ዓለም። ከሀዲንቆ ጋር ያደረግነው ቆይታ በዌብሳይታችን ላይ ሙሉ ቅጅ እጅ ይቀመጣል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። እሳ አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። በቅንብሩ ብርሃን ኃይሎ አብራን ነበረች። ዋና አዘጋጃችን ጽዮን ግርማ ናት። መልካም ሳምንት ማብቂያ ይሆንላችሁ። መልካም ምሽት።